የሲዳማ ሕዝብ ውሳኔ ሕዝብ ሕገ መንግስታዊ ድንጋጌን ተግባራዊ ያደረገ ተስፋ ሰጭ እርምጃ እንደሆነ አንድ የፌዴራላዊ ዲሞክራሲያዊ አንድነት መድረክ አመራር አባል ገለጹ። በኢትዮጵያ አንድነት ላይም አሉታዊ አንድምታ እንደሌለው ተናግረዋል። መለስካቸው አመሃ ዝርዝሩን ይዟል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ መድረክ ዛሬ የወቅቱ የሀገሪቱ ተጨባጭ ሁኔታ ላይ የወሰዳቸውን አቋሞች ለጋዜጠኞች ይፋ ባደረገበት ጋዜጣዊ መግለጫ ላይ ከጋዜጠኞች ከተሰነዘሩት ጥያቄዎች መካከል አንዱ በሲዳማ ዞን ክልል በመሆን ጥያቄ ላይ ሰሞኑን የተከናወነውን ውሳኔ ህዝብ የተመለከተ ነበረ። ጥያቄው የሲዳማ ዞን ውሳኔ ህዝብ ውጤት በኢትዮጵያ የፖለቲካ ሁኔታ የሚያሳድረውን አንድምታ መድረክ እንዴት ይመዝነዋል ለሚል ነበረ። የመድረክ አመራር አባል ፕሮፌሰር በየነ ጴጥሮስ ለጥያቄው መልስ ሰጥተዋል። አንደኛ የህገ መንግስታዊ መብቶች ምናልባት ሰፋ ባለ ሁኔታ ተግባር ላይ ሲውሉ ማሳያ ነው። ሁሉም ነገር እንትሆና ምክንያቱም ህገ መንግስቱ ይፈቅዳል። ክልል መንግስት ሆነ መብት መጠየቅ ይችላል፣ የሚል ደረጃዎቹንም ያስቀምጣል። የእስላማው ህዝብ ውሳኔ ነገር ደረጃዎቹን ጠብቆ የመጣ ነው። ስለዚህ ላለፉት ስንት ዓመታት እንደሆን ህገ መንግስቱ ተጣሳይ፣ ህገ መንግስቱን አክብሩ ህገ መንግስቱን ረግጣችሁ ነው እያልን ነው አይደል? የሚኖር ነው። እስቲ አንድት እንደው ህገ መንግስታዊ ተግባሩ እንኳን በአግባቡ ተፈጽሞ ማየቱ ለእኔ አንድ ተስፋ ነው። ፕሮፌሰር በየነ አክለውም የህዝበ ውሳኔ ውጤት ወደፊት አንዳንድ ችግሮችን ሊያስከትል ቢችልም በሀገሪቱ አንድነት ላይ ያመጣል የሚባለው አሉታዊ አንድምታ የሚሆን አይደለም ይላሉ። ያንዱ ህገ መንግስት ማክ ተከብሮ ለሌላው ለምን አይከበርም የሚለው ተነስቶ መንግስትን ሪፈረንደሞቹን በማካሄድ ብዙ ሚሊዮኖች እንዲያወጣ ሊያስገድድ የሚችል ሁኔታ ሊመጣ ይችላል። እኔ ከምሰማው አንዳንዶቹ ለኛ ስለምን አይፈቀድም የሚል እንቅስቃሴ ማድረግ የጀመሩ እንዳለ አልፎ አልፎ ሰማለሁ። ይሄ ነው እንጂ ዋናው አንደኛ የኢትዮጵያዊነትን ኢትዮጵያ አንድነትን ያዳክማል እንዲሆናል የሚል እንደምታ እኔ አይታየኝም። ድሮ ዞን ይባል የነበረው አሁን ክልል ተባለ፣ ምን ልዩነት አለው። ባጀትም ሆነ የሰው አይሉ ምኑ ያው ነው፣ ግን እንደው ስም ለመጠራት ከሌሎቹ ክልል ከሚባሉት ጋር እኩል ለመጠራት ይጠቅማል። ይሄ እንግዲህ ቪዚቢሊቲ ጎልቶ የመታየት ነገርን ይጨምር እንደሆነ ነው እንጂ ከዚያ ባለፈ ነገር እኔ እንዳለ ብዙም አይታየኝም። እና በእውነቱ ከህገ መንግስታዊ መብትን ተግባር ላይ ከማዋል አንጻር ይሄንን በዚሁ መንፈስ መቀበል ነው። ከዚህ ያለፈ ችግሩ የሚፈጥር አይመስለኝም። ነው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በወቅታዊ የሀገሪቱ ተጨባጭ ሁኔታ ላይ የወሰዳቸውን አቋሞች በተመለከተ ዘርዘር ያለ ዘገባ ሰኞ ይዘን እንቀርባለን። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ